አሁን ወደ አድማጮቻችን ድምጾች ልናቀና ነው። ውድ የራዲዮ መጽሔት አዘጋጆች እንደምን ከርማችኋል? ባለፉ ሳምንት ፕሮግራማችሁ ላይ የአማርኛ ቋንቋችን በጽሑፍና በአጻጻፍ ደረጃ እየተስተዋለበት ያለው ግድፈት አጠያያቂ ወይም አሳሳቢ ሁኔታ ላይ መድረሱን ጠቀስ አድርጋችሁ ወደፊት በስፋት እንደምትመለሱበት ስታመለክቱን እኔም ስታዘበው የቆየ ነገር በመሆኑ አንዳንድ ነገሮችን ለማነሳሳት ፈለግኩ። ከብዙ የአማርኛ ቋንቋችን ግድፈት ከሚታይባቸው ስፍራዎች ውስጥ በየበዓሉ የሚዘጋጁ የእንኳን አደረሳችሁ የመልካም ምኞት መግለጫ ካርዶች፣ የዘፈንና መንፈሳዊ መዝሙሮች ስንኞችን መጥቀስ ይቻላል። በጣም ውብና ማራኪ የሆኑ ለተለያዩ በዓላት የእንኳን አደረሳችሁ ካርዶች መዘጋጀታቸው በርቱ የሚያሰኘውን ያህል አብሮ የሚጻፉት መልእክቶች አጻጻፍ በትንሹም ቢሆን የአማርኛ ፊደል የቆጠረን ሰው ማሳዘኑ አይቀርም። ለወደፊቱ በዚህና በተመሳሳይ ርዕስ ለመሳተፍ ያለኝን ፍላጎት እየገለጥኩ ይሰናበታለሁ በማለት አስተያየታቸውን የሰጡን የፕሮግራማችን ተከታታይ ሰሎሞን አጎናፍር ናቸው ከጀርመን። እናመሰግናለን አቶ ሰለሞን በፕሮግራሞቻችን ለመሳተፍ ያደረባቸውን ፍላጎት እናደንቃለን። በተሳትፎም እንዲቀጥሉ እናበረታታለን። ሌሎቻቸውም እንዲሁ። ሌላው አድማጫችን በቀለ ኪዳኔ ናቸው ከዳላስ ቴክሳስ። በቄ ከቅርበት ያኳያ እንደለመድኩት አንተ ብዬ ብቀጥል ቅር አይለውም እናሉ ላይ ቅርታ በቄ ታዋቂ ዓለም አቀፍ ኢትዮጵያዊ አልቢትር ሲሆን ብርቱ የፕሮግራማችን ተከታታይና አፍቃሪ ነው እና ታዲያ ደወሉና። አዲሱ እኔ ግን በአንቱ ታይ ልቀጥል ነው። መልካም አንተ ምን ልማድህ እኮ ነው። እኔ አንቱ ስል አንተ አንተ አዲሱ ይቅርታ። እናም ታዲያ ምን አሉ ነው ያልከኝ? አንድ ቀን ደውሎ ሲያበቃ ያ ከኒውዮርክ ብላችሁ ያቀረባችሁ ሰውዬ እናንተው ራሳችሁ ሳትሆኑ አትቀሩም ብዬ ጠረጠርኩ ይላል። እኛ አለመሆናችንን ነገር ግን የኒውዮርኩ ሰው ፍቅሩ መሆናቸውን አልነገርካቸው ይሆን በደንብ። እናም አመነኝ። አስከትሎ ታዲያ እናንተ ግን አለ ድንቅ ናችሁ። ከመስማማታችሁ፣ የቃላት አደራደራችሁ ይምጣብኝ። ይሄ ትልቅ ምስጋና የሚገባው ነው። አዲሱ አዎ፣ እናመሰግናለን። በቂ ትክክል ነው። የእኔና ያንተን መዋሀድ አድንቀዋል ማለት ነው። ቀጥሎም እናንተም ስታነቡ እንደሰማሁት አሉ እንጂ አንዳንዶች ብሎ ስም መጥቀስ ጀመረ። ስም መጥቀሱ ግን ይልፈን አዲስ አይደል። ልክ ነህ። እና አሉ እንጂ አለ አንዳንዶች፣ አሉ ስድነባብ አትለው ውርድነባብ ትለው ብቻ ዝም ብሎ ማጓራት እና ጣቢያውን ዝጋው ዝጋው ይለኛል ብሎ ያለፈኛ የተናገሩን አስተያየት አስታውሰኝ። ለማንኛውም እናንተ ይላል ከነለዛችሁ ከነወዛችሁ ድንቅ ናችሁ። በእኔ በኩል ፔች ሊሰጥቻት ብሎ ነው። እግዜር ይስጥልን። በነገራችን ላይ ዛሬ የሚዳኝ ይሆን? ዳኝነቱን ከነ ኃይለኝነቱ በወድለትም እና ቢቀጥልም ደስ ይለኛል። ግን በቄ አቁሟል። ደግሞም ለዳኝነት አርጅቷል። ያን የካበተ ልምድ እንግዲህ በሌላ መንገድ በማማከር ሊጠቀሙበት ይችላሉ። ለሁሉም እግዜር ይስጥልን ማቲያስ ካሳ ወለላይ በሚል ፊርማ መውደድና መጥላት የሚለውንና ባለፈው ጅምር ያደረግነውን ርዕስ ሰፋ አድርገው ሄደውበታል። እናም ምን አድማጫችን የተንደረደሩባቸውን ስንኞች እኔ እናንተ ብንወጣቸው እኛኑ በደንብ ያንደረድረናል ብዬ አሰብኩ። መውደድና መጥላት አብረው ተቀምጠው መውደድነት ጥዬ አቀፌ ባመጣው ጥላቻም ሳላየው ኮተቱን ጠቅሎ ቤት የተገኘ አብሮ ተከትሎ፣ ለምን እንደወደድኩ ለምን እንደጠላሁ በደንብ አስረድቼ፣ ቤቴን እዘጋለሁ አንዱን አስወጥቼ ብዬ ብናገርም ትንተናው ዋቅቶኝ የሁለቱም ጉዶች ተሸካሚ ሆንኩኝ ይሉና አድማጫችን መውደድና መጥላት የማይለያዩ የማይነጣጠሉ መንትዮች ስለሆኑ የሚወድ ካለ የሚጠላ የሚጠላ ካለም የሚወደድ ይኖራል ብለዋል ሲያጠቃልሉም መውደድንም ሆነ ጥላቻን ከፋፍለን ብናያቸው ከነዚህ ዝርዝሮች ውስጥ አይወጡም ሰው መውደድ ወይም መጥላት ግዑዝ ነገርን ለምሳሌ እንደ መኪና ቤት ልብስ ወዘተረፈ ያሉ ነገሮችን መውደድ ወይም መጥላት ከተፈጥሮ ጋር የተገናኙም ለምሳሌም ሙቀት፣ ብርሃን፣ መብረቅ፣ የአበባ ሽታ ወዘተ መውደድ ወይም መጥላት ብለን ልንከፋፍላቸው እንችላለን። ምስጋና ይድረስ ለአድማጫችን ነው። የአውስትሬሊያ አድማጫችን ኑኑ ዘመላክ የላኳትን እንደ ማሳረጊያ ለራሳችንም እንደ ማሳሰቢያ ወይም ማስታወሻ አድርገን እናቀርባት። አሉላ መልካም ብልሃል። አዲሱ ለመሆኑ ፎቶግራፋችሁን ከድረ ገጻችሁ ላይ ስለምንድን ነው ያነሳችሁት? ተስፋ አለን መልሳችሁ እንደምታስቀምጡት። በል መልስ ስጥ እንጂ ምን ይታየኛል። አንተ ነህ የዚህ የመኪና ነገር እንግዲህ የሚሆንልህ። አዲሱ ትክክል ነው። አድማጫችን ልብ ብለዋል። እንደኚህ አድማጫችን ሁሉ በርከት ያሉት የቆዩ መልእክቶች፣ ጥያቄዎች በጊዜው ደርሰውን ነበር። ድረ ገጹ ላይ አዳዲስ ነገሮችን ስናስገባ የራዲዮ መጽሔት ገጽ የተቀያየረ ሁኔታዎች ገጥሞት ነበር። ተነስቷል። ሽክ በላችሁ፣ አንተና ቴሌ የተነሳችሁት ፎቶግራፍ ጨምሮ በቴሌ እግር ተተካውን ንጉሥንም እናክልና የዝግጅቶቻችንን ማሳያዎች ጨምረን ፎቶግራፎቻችን ይቀመጣሉ። መቼ ነው የምናደርገው? እንግዲህ ሽክ ብዬ እንድመጣ የሚቀጥለው ራዲዮ መጽሔት ከመምጣቱ በፊት ይህን ቃላችንን የምንጠብቅ ምን ይመስላል? ደስ ይለኛል። የኔን ፎቶግራፍ ሳይሆን ያንተን ሁለት ጊዜ ነው የምናስቀምጠው። በቃ እንደውም አንተ ተቋጣ አታስፈልግም። እንደ ንጉሱን መልካም ነው አሉላ። በተረፈ የተከበራችሁና የተወደዳችሁ አድማጮቻችን፣ አስተያየቶቻችሁ አይለዩን። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ ግብዣችን ነው።